በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳ ሁከት ጋር በተያያዘ ባለፈው ዓመት ነሐሴ 2016 ዓ ም የታሰሩት የወረዳው አስተዳዳሪ አቶ ኡርማሌ ኡጋንዴ እንዲለቀቁ ቤተሰቡ ጠየቀም። አቶ ኡርማሌ የታሰሩት ጥቃቱን በተመለከተ በተለይም ስለተገደሉ ሰዎችና ስለወደመው ንብረት ለቪኦኤ አስተያየት በመስጠታቸው ነው ሲሉ ወንድምባቸው አቶ ማቴዎስ ኡጋንዴ ለአሜሪካ ድምፅ ተናግረዋል። አቶ ኡርማሌ አካባቢው ሰላማዊና የተረጋጋ እንዲሆን ከማድረግ ውጭ በየትኛውም ወንጀል ድርጊት ውስጥ ተሳትፎ የላቸውም ይልቁንስ በወቅቱ በነበረው እውከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ሲሉም አክለዋል። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታ በበኩላቸው ወንጀል ሰርተዋል ተብለው ስለተጠረጠሩ እንጂ መግለጫ ስለሰጡ አይደለም የታሰሩ ሲሉ ዛሬ ለአሜሪካ ድምፅ ተናግረዋል። ምርመራ እየተደረገባቸው እንደሆነ ጠቅሰው ሰሞኑንም በሰገን ከተማ በተደረገ ጥቃት ሶስት ሰዎች መገደላቸውን ሁለት መቁሰላቸውንም ገልጸዋል። የዋሰው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ያለው በደቡብ ኢትዮጵያ ክልል ኮንሶ ዞን የሰገን ዙሪያ ወረዳም አስተዳዳሪ የነበሩት አቶ ሩማለ ኡጋንዴ ባለፈው ዓመት ነሐሴ 11 ቀን 2016 ዓ ም በሰገን ከተማ ከተፈጸመው ጥቃት ጋር በተያያዘ መታሰራቸውን ወንድማቸው ማቴዎስ ኡጋንዴም ለአሜሪካ ድምፅ አስታውቀዋል። ከእርሳቸው ጋር ወረዳውን ሲያስተዳድሩ ከነበሩም አመራሮች ተነጥለው ነው ያለ ጥፋታቸው የታሰሩት ያሉት ወንድማቸው እንድለቅቁም ጠይቀዋል። ይሄን ደግሞ እሱ ሚዲያና የኢትዮጵያ ሕዝብ የበቃ እውነት ማወቅ አለበት። እስከ መቼ ሰው እየሞተ ይደበቃል? እስከ መቼ ንብረት እየተቃጠለ ንብረት እየወደመ ይደበቃል? እውነቱ መውጣት አለበት። ከምሉ አንጻር እውነቷን ስለተናገረ በቃ፣ አሁን ደግሞ እንዴት እውነቱ ተጋለጠች በሚለው በምስጢር ነው ታሰረው። አሁን የሱ ጊዜ ቀጠሮ ጠየቃል፣ የነገ ይባላል። አሁን ምክንያት መፍጠር እሱ ላይ ምስክር መሆኑ ሰዎችን እያመቻች፣ እሱን ደግሞ ብቻ ወረዳው ላስተዳደረም ከሱ ጋር ያስተዳደሩት አምስት ተባባሪ ናቸው። እንግዲህ ቁጭ ብሎ አብሮ የሚወስኑት አብሮ የሚሰሩት አብሮ ትዕዛዝ የሚሰሩት እና የሚሰሩት እና ከሁሉም አስተባባሪ አንድ ሰውን ብቻ በማይመስል ሁኔታ ውስጥ እስር ቤት እንድንግድት ለው ከሱ ጋር ነበሩ አስተባባሪዎችን እንግዲህ ሾመዋል። እሱ ህዝብ ነው ሲያገለግል የነበረው። በዛ ላይ ደግሞ ለፍርድ ቤት ክሱ እሱ ላይ መቅረብ ነበረበት። አሁን ሁለት ወር ያልቆ ሶስተኛ ወር ይዞ እስካሁን ክስ ካልተመሰረተ ይህ ራሱ ሌላ ነገር ስለሆነ ሊፈታ ነው የምንጠይቀው። ወንድሜ የታሰረው ጥቃቱን በተመለከተ በተለይም በወቅቱ ስለተገደሉ አስራ አራት ሰዎችና ስለወደመው ንብረት ለቪኦኤም ቃላቸውን በመስጠታቸው ነው ስሉ ተናግሯል። በተለይ ቪኦኤ እንደመናገሩ ነው፣ ሌላ ምስጥር የለውም። በቃ አሁን ሚስጥሩ ወጣ። እንግዲህ አሁን አጠቃላይ የኢትዮጵያ ህዝብና ብዙ ውጭ ሀገር ያሉ ህዝብ ድግነቱ ስለሰማ ይሄ እንደት ሊሆን ቻለ ከምሉ አንጻር ነው የታሰረው እንጂ ሌላ ይንትን። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታ አቶ ኡሩማላ ኡጋንደ በዞን ፖሊስ መታሰራቸውን አምነዋል። የታሰሩት ግን ቤተሰቦቹ በሚሉትና መግለጫ በመስጠታቸው ሳይሆን በወንጀል ስለተጠረጠሩ ነው ሲሉ ተከላክለዋል። እዚያ እንደ ፖሊስ የተጠረጠረውን አጣርተን ያው ህጉ ማንንም ያስራል። ኢትዮጵያ ህግ በሱም ላይ ይሰራል፣ በማንም ላይ ይሰራል። ስለዚህ ማንኛውም በወንጀል የተጠረጠረን ሰው የማሰር የመጠየቅ፣ የመመርመር የፖሊስ ኃላፊነት ነው። ቤተሰቡ ሊል ይችላል። እኛ የተጠረጠርነው እያጣርን ነው መጨረሻው እንግዲህ ፈጽሟል አልፈጽመም የሚንደርስበት ስለሆነ የተጠረጠሩበት ወንጀል አሁን በቁጥጥር ስር ውሏል። በተለይ ለሚዲያ ለቪኦኤ ስለተናገሩ የታሰሩት የሚል ነገር ሰምተናል። በሰጡም እንደዚህ አይደለም። ማንም እኮ መግለጫ መስጠት መብቱ ነው። ባለስልጣን ነው። አንድም አይከለክለውም። ፈጽሞ አይገናኝም። እሱ ተጠረጠረበት ወንጀል እና አሁን አንተ የምትናገረው አይገናኝም። በዚህ ምክንያትም እኛ የማሰር እንትንም በኢትዮጵያ ህገ መንግስት ማንም ሰው በነጻነት የመናገር መግለጫ የመስጠት መብራት በሀገሪቱ ህግና ሰላም ደህንነት ላይ ጉዳት እስካላስከተለ ድረስ እሱ ደግሞ የአንድ ወረዳ ዋና አስተዳዳሪ አካባቢ ላይ ስለተፈጸመ መግለጫ መስጠት የግድ ነው። ስለዚህ በዚህ ምክንያት አላሰር ነው። አስተዳዳሪው በሰገን ከተማ ላይ በተፈጸመ ጥቃት የማህበረሰብ ፖሊስ አባላትን ጨምሮም አስራ አራት ሰዎች ተገለዋል። በሰገን ከተማ ይገኝ ነበርም አንድ የመጀመሪያ ደረጃ ሆስፒታልና 23 መንግስታዊ ተቋማት ተቃጥሏል፣ ተዘርፈዋል ሲሉ ነበር ለቪኦኤ የተናገሩት የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናሎ ቢያስተባብሉም ለጥቃቱ ተጠያቂ ያደረጉት የጸረ ሰላም ኃይልና ጽንፈኞች ሲሉ የጠሯቸውን ከጋርዱላ ዞን ድራሼ ወረዳ ተሻግረው የመጡ ያሏቸው የታጠቁ ቡድን አባላትን ነበረም። በወቅቱም የሰገን ከተማ ለተከታታይ አምስት ቀናት በታጣቂዎች ቁጥር ስልክ ቆየች በኋላም። ናሴ 15 ቀን 2016 ዓ.ም የመንግስት ኃይሎች መልሰው መቆጣጠራቸውንም ለአሜሪካ ድምፅ አስታውቀዋል። አቶ ማቴዎስ ወንድም አካባቢው ሰላማዊና የተረጋጋ እንዲሆን ከማድረግ ውጪ በየትኛውም የወንጀል ድርጊት ውስጥ ተሳትፎ የላቸውም፣ ይልቁንስ በወቅቱ በነበረው ሁከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ስሉም ተቃውሟል። በወንጀል ድርጊት እጃቸው ቢኖር ኖሮም በተያያዙበት ጉዳይ ይጠየቁ ነበር ስሉም ባለፈው ናሴ 18 ቀን 2016 ዓ.ም ብታሰሩም እስካሁን ክስ እንዳልተመሰረተባቸውም ተናግሯል። ፍርድ ቤት ቀርቧል። ፍርድ ቤት ዛሬ ቀዝ ቀጠሮ በቀጠሮ ነው የተጣለና ይሄዳለው እንጂ ምንም የሚጨበጥ ነገር አልነበር። ክስ የመሰረተ ሰው የለም። እስካሁን ኦልሬዲ ሁለት ወር በላይ ነው፣ ሶስተኛ ወር ነው ያዘው እስከ ዛሬ ክስ የመሰረተ ማጋለም የለም። የጠየቀ ሰው የለም። ምን ውስጥ ነው ያለ ብሎ የሚጠየቅ ሰው የለም። እንግዲህ ያለው ነገር ይሄ ብቻ ነው፣ በቃ ኢቭን እሱን የሄደው እስር በተጠየቀ ሰው ጭምር ለምን አየ የምለው በብዛት ይሄ ነው ያደረጓሉ እንጂ ሌላ ነገር የለም። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ከባይታ ደግሞም ምርምራ የተደረገባቸው እንደሆነ ያመልክቷል። እሱ በዛ አካባቢ ከፍተኛ መንግስት ኃላፊ ነው። እነዚህ አንዳንድ ጉዳዮች በወንጀል የተጠረጠሩ ስለሆነ እና እሱን እያጣራ ነው። ባለፈው ረብለት ጥቅምት ጥቅምት 12 ቀን 2017 ዓመተ ምህረት በሰገነ ከተማ በተደረገ ዳግም ጥቃት ሶስት ሰዎች መገደላቸውና ሁለት መቁሰላቸውን ኮማንደር ሰለሞን ተናግሯል። ባለፈው በ12 በሆነ ሆቴል ላይ ባልታወቁ ግለሰቦች ጥይት ተተኩሶ ለጊዜው ሁለት ሰው ወዲያውኑ ነው እዛ ቦታ ያረፈው። ሁለቱ ደግሞ ቆስለዋል። ከቁስለኞች ከትላንትና ወዲያ አሁን አንዱ ሆስፒታል ላይ እንዳረፈ ነው እስካሁን ያው የሞቱት ሶስት ሰዎች ናቸው። ከአስተዳደራዊ መዋቅር ጥያቄ ጋር በተያያዘም ከ2011 ዓ ም ጀምሮ በሰገን ዙሪያና በአካባቢው ተቀስቅሶም ለአመታት የዘለቀው የጸጥታ ችግር በ2016 ዓ ም የተረጋጋ ቢመስልም አሁን ተመልሶም ማገርሸቱ ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም